ከኢኮኖሚው ዓለም በኢትዮጵያ መከላከያ ሰራዊት ስር የሚገኘው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ይቆጣጠረው የነበረው የያዮ የድንጋይ ከሰል ማምረቻ በማኅበር ለተደራጁ 171 ወጣቶች መስጠቱን የኢልባቦር ዞን አስታውቋል። የዞኑ ዋና አስተዳዳሪ አቶ ነመራ ቡሊ እንደሚሉት ወጣቶቹ በያዮ ወረዳ ጭቦ ቀበሌ የሚገኘውን የድንጋይ ከሰል አምርተው አይካ አዲስ ለተባለው ኩባንያ ይሸጣሉ። ይህ ወጣት መደራጀት ብቻ ሳይሆን የገበያ ትስስርም ከአይካ አዲስ ጋር የገበያ ትስስር ተፈጥሯል። ኦረዲ አግሪመንት ተፈራርሟል። ከዚህ በኋላ የከሰል ድንጋዩን ለአይካ አዲስ በቀጥታ የሚያቀርቡት እነዚህ በማህበር የተደራጁት ወጣቶች ይሆናሉ። ይህንን የተፈጥሮ ሀብት ተጠቅሞ የተወሰነ ገንዘብ አከማይቶ ወደ ሌላ ስራ የሚተላለፍበት ሁኔታ እና በዚህ የተፈጥሮ ሀብት ላይ ደግሞ ቀጣው እየመጣ ያለው ወጣት ደግሞ በተራው ተደራጅቶ ሀብት የሚፈጥርበት ሁኔታ ይጠበቃል። ሜቴክ ተብሎ የሚታወቀው የመከላከያ የብረታ ብረትና ኢንጂነሪንግ ኮርፖሬሽን የድንጋይ ከሰሉን ላለፉት አምስት ዓመታት እያመረተ አይካዲስ ለተባለው ኩባንያ ይሸጥ ነበር። አሁን ግን 171 ወጣቶች በሁለት ማህበራት የተደራጁ ሲሆን ከፊሎቹ ከዚህ ቀደም በዚያው የማዕድን ማውጫ ተቀጥረው ሲሰሩ የነበሩ ናቸው። ወጣቶቹን የማደራጀት ኃላፊነት የተሰጣቸው በማህበራዊ ዋስትና ጽሕፈት ቤት የሚሰሩት አቶ ጌታቸው አብዲሳ ነበሩ። በቀን እንግዲህ አይካዲስ ጋር እንደተነጋገር ነው፣ ከስልሳ እስከ ሰማንያ ቶን የማውጣት አቅም አላቸው። አንዱ ቶን የተዋዋሉት በአንድ ሺ ሶስት መቶ ብር ለማቅረብ ነው። አቶ ነመራ ቡሊና አቶ ጌታቸው አብዲሳ ስምምነት ተፈጽመዋል ይበሉ እንጂ ወጣቶቹ የድንጋይ ከሰል ማምረቻውን ከሜቴክ አልተረከቡም። ከብዙ ጥያቄ በኋላ ተደራጅተን ህጋዊ ሰውነታችን ሙሉ አሟልተን ወደ ስራ ልንገባ ነበር። ዘኪያ አልዩ ጅብሪል ትባላለች። ሀያ ሰባት አመቷ ነው። የከሰል ድንጋይ የሚመረትበት ስፍራ ተወልዳ ያደገችበት ቀ የያዩ ማዳበሪያ ፋብሪካ የሚገነባበት የቀድሞው የአባቷ ማሳ ነው። የድንጋይ ከሰል ማምረቻው ሊሰጣቸው ቃል ከተገባላቸው ከአይካ አዲስ ጋርም የግብይት ውል ከፈረሙ ወጣቶች መካከል አንዷ ዘኪያ ናት። ጥያቄ በስንት ሰላማዊ ሰልፍ በቀደም ደግሞ ጸደቀ ተብሎ ከኦሮሚያም ሰው ተገኝቶበት ትልቅ ዝግጅት ተዘጋጅተን ለቀናል ካሉ በኋላ የሆነ ፍርማ የቀረ ፍርማ አለ አልፈረሙም ወረቀት ላይ ከዛ በኋላ አንሰጥም። በቃ እኛ ፍርማ አልፈረምንም። የዛን ቀን ራሱ ዝም ብለን በቃል ነው እንጂ ያለው ነው እኛ ፍርማ ስላልፈረምን አሁንም አንለቅም ብሎ እንግዲህ ወደ ስራ አልገባንም። እዛ ቦታ ብንደርስ ራሱ ይገሉናል። አሁን የእርሻ ማሳቸው ለማዳበሪያ ፋብሪካ ግንባታ ከመወሰዱ በፊት ቡና ጭምር ያመርቱ የነበሩት ገበሬ አቶ መኪዮ አልዮ እንደ የሚናገሩት የአካባቢው ነዋሪዎች ቅሬታ የሰነበተ ከዚህም የከፋ ነው። እስካሁን ከሁለት ሺ አምስት ህዳር ወር ጀምሮ እስከ ሁለት ሺ አስር ህዳር ወር ከዛ ቦታ ላይ እስከ ሁለት ሺ ስምንት መቶ ቢያጆ ከሰሊን ያመረተ ሜቴክ ነው። የህብረተሰቡን ሀብት አውጥቶ ይሰጣሉ። አንዲት መጠጥፋ ሁለት ሶስት ኪሎ ሜትር የምትሆን መንገዱ እንኳን ስሩልን ብለን ጠይቀን አቃተን። ለህዝቡ ምንም ምንም አይነት ጥቅም እስካሁን አልሰጠም። እንዲህ ግዙፉ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ ከአካባቢው ነዋሪ ጋር የተፋጠጠባት የኢሉባቦሯ የያዩ ወረዳ በተፈጥሮ ሀብት የበለጸገች ነች። በዓለም ምርጡ ተብሎ የሚወደሰው የአረቢካ ቡና ይመረትባታል። በተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ወይንም ዩኔስኮ የተመዘገበው የያዩ ጥብቅ የተፈጥሮ ደንም በዚያው ይገኛል። አካባቢው ባለው ምድረ ህይወት ስነ ምህዳርና የአእዋፍ ዝርያዎች የተፈጥሮ ጥበቃ ተሟጋቾች አጥብቀው ይቆረቆሩለታል። የአካባቢውን የተፈጥሮ ሀብት ባለቤትነት፣ ቁጥጥርና አጠቃቀም በጥልቀት ያጠኑት ዶክተር ካሳሁን ከሊፋ እንደሚሉት በነዋሪው የአካባቢ ተቆርቋሪዎችና የመንግስት ተቋማት መካከል ውድድር ከፍ ሲልም የጥቅም ግጭት ተፈጥሯል። በያየ ኮንቴክስ እኔ እንዳየሁት የመጀመሪያው ተሸንፏል ብዬ የማስበው የአካባቢ ህብረተሰብ ናቸው። ሁለተኛው ደግሞ በአንድ ወቅት ምንም እንኳን ዶሚናንት ቢሆንም አካባቢ ጥበቃ ባለሙያዎች በተለይ በኤሪያ ላይ የሚሰሩ የነበሩ ኮንሰርቬሽኒስቶች፣ ኤንቫይሮንሜንታሊስቶች ተሸናፊ ሆኗል ብዬ አስባለሁ። ምክንያቱም ከኤክስትራክቲቭስ ጋር ወይም ደግሞ ከኮል ማይኒንጉ ጋር ኮሉን ከማውጣት ጋር የተገናኙ አካላት ፓራሚሊተሪ ነበሩ። ለምሳሌ ሜቴክ ነበር። ዋናው ሜቴክ ደግሞ በገቨርንመንት የሚመራ ነው፣ ላይ መከላከያ አንድ ዊንግ ነው። ስለዚህ ምን አይነት ፓወር ሊኖራቸው ይችላል የሚለውን መገመት ትችላለህ። እና ሌላውን የማይሰሙበት ደረጃ ላይ ነበር የደረሱት። ስለዚህ ዊን አድርጎ የወጣው ሌትሊ ስፔሻሊ ከላስት ይር ቢፎር ላስት ይር ሜቴክ ነበረ። ሜቴክ በሁለት ሺህ አራት ዓመተ ምህረት ወደ ያዮ ወረዳ ያቀናው በሁለት ዓመታት ውስጥ የማዳበሪያ ፋብሪካ ገንብቶ ለማስረከብ ነበር። የግንባታው ሂደት በተባለው ጊዜ መጠናቀቅ ተስኖት የግንባታው ወጪውም ከ11 ቢሊዮን ወደ 20 ቢሊዮን ብራሽ አቅቦ የተወካዮች ምክር ቤት አባላትን ጭምር አስቆጥቷል። በቢሊዮን የሚቆጠር ብር እየባከነ በማ ጊዜና በማብር ላይ ማን እንደሚማር አልገባኝም። በአመት 300 ሺ ቶን ዩሪያ ማዳበሪያ ሊያመርት ውጥን የተያዘለትን ፋብሪካ የሚያስገነባው የኬሚካል ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር አቶ ፈቃዱ ደሜ በተወካዮች ምክር ቤት ተገኝተው የተናገሩትን ቢሆን ተስፋ የሚሰጥ አልነበረም። ዘጠና ሚሊዮን ብር ወለድ እየከፈልን ያለን ነው በቅርብ ወደ ሶስት ሚሊዮን ብር አካባቢ ማለት ነው ይሄ ደግሞ ኮምፓውንድ ሆኖ ነው የሚቀጥለው ስለዚህ ለፕሮጀክቱ የተያዘው በጀት ራሱ በወለድ የሚያልቅ ነው የሚሆነ በግንባታው መጓተት ሳቢያ እስካለፈው ሁለት ሺ ዘጠኝ ዓመተ ምረት ድረስ ብቻ አንድ ነጥብ ስምንት ቢሊዮን ብር ወለድ የተከፈለበትና ዛሬም ድረስ ፈቅ ያላለው የፋብሪካ ግንባታ ኪሳራ ግን ይህ ብቻ አይደለም አቶ ካሳሁን በጥናታቸው እንዳረጋገጡት ነዋሪዎቹም እንደሚናገሩት ከእርሻ መሬታቸው የተፈናቀሉ የተከፈላቸው ካሳ በቂ አልነበረም። መሬቱ ተወስዶ ያው ለጊዜው በቂ ካሳ ያለኔ ተከፍሎ ነበረ። ለአንድ ግር ቡና ስድስት ብር ከአምሳ ነው፣ ለአንድ ግር ለአመት ማለት ነው። ለአስር አመት ስልሳ አምስት ብር ብሎ ነው የተከፈለ። ገበሬው በቂ አይደለም እያለ እየጠየቀ ያለ እስከ ዛሬ ደርሰናል። በዛኔ ጊዜም ደግሞ ሳይወስድ ሳይፈርም ሲጠይቅ ይሄ መሬት የመንግስት ነው፣ ከመሬት ምንም የለም አስፈላጊውን ነፃ ትለቃለህ እያሉ ገበሬዎችን እያሰራሩ ነው የከፈሉ። ከሰው በጣም የወረደ ነው። ከፈለግክ ትወስዳለህ፣ ካልፈለግክ ደግሞ ቤተሰብ እንኳን የማያይ ቦታ ሂደህ ትታሰራለህ። መሬትም የመንግስት ነው፣ እናንተም የመንግስት ናችሁ። አሁንም የፋብሪካውም የመንግስት ነው፣ በፈለግክ ዋጋ መውሰድ አትችልም። እኛ በሰጠነው ዋጋ ነው መውሰድ የምትችለው ተብለው ወታደር ተፈልፈው ነው እንግዲህ እዚያ ነው የተሰፈረ። አቶ ካሳሁን እንደሚሉት በዓለም አቀፍ ተቋማት የተሰሩ ጥናቶች በያየው የማዳበሪያ ፋብሪካ መገንባት አዋጭ አይደለም የሚል ድምዳሜ ላይ ደርሰው ነበር። ፋብሪካ የመገንባት እቅዱ በዓለም ባንክ የከፋ አካባቢያዊ፣ ማህበራዊ፣ ባህላዊና ኢኮኖሚያዊ ጫና ያሳድራል የሚል ደረጃ ቢሰጠውም የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ መንግስት ግን ተግባራዊ ለማድረግ አላፈገፈገም። በዚህም አቶ ካሳሁን እንደሚሉት ይደርሳል የተባለው ቀውስ በነዋሪዎች ላይ ደረሰ። በእኔ ጥናት መሰረት አራት ሺህ ሰው አካባቢ ቢፈናቀልም ለሁለት ሺህ ሁለት መቶ ሰው ብቻ ነው ኮምፐንሴሽኑ የተሰራው። ስልሳ አምስት ሚሊዮን ብር ለኮምፐንሴሽን ተይዞ ነበረ። ከሁለት ሺህ ሁለት መቶ ሰዎች ግን ኮምፐንሴሽን ያገኙት እንግዲህ እኔ ጥናት እስከሰራሁበት ጊዜ ድረስ ሶስት መቶ ሀያ ሰዎች ብቻ ናቸው። ሌሎቹ ተረስተው ነበረ ማለት ነው። ኮምፐንሴሽንም ደግሞ ካገኙት ሶስት መቶ ሀያ ሰዎች ለምሳሌ በአንድ የቡና ተክል እያፈራ ባለ ቡና ተክል ስድስት ብር ከ ሀምሳ ለአስር ዓመታት ካልኩሌት ተደርጎ ነው የተሰጣቸው። ለችግኞች ደግሞ ሁለት ብር ከሀምሳ ለአስር ዓመታት ተደርጎ ነው የተሰጣቸው። እነዚህ ሰዎች ለዘመናት ሲጠቀመው የነበረው የቡና ከክር የእርሻ ማሳ በአስር ዓመት ብቻ ካልኩሌት አድርገ ስድስት ብር ከሀምሳ ሰተ እንዴት ነው ሊኖሩ የሚችሉት? በዛ ላይ ደግሞ የአንድ ብር እንኳን ሰተ ቢዝነስ ስኪል ትሬኒንግ እንኳን አልተሰጣቸውም። ሌላው የኢንቫይሮንመንትና የሄልዝ ኢምፓክት ነው። እንዳልኩ የላንድስኬፕ ቼንጅ ነበረ። በተለይ ቦታውን ማጽዳቱ፣ ዛፎችን የመንቀል የማጽዳት በሰዎች ላይ የጤና ችግር አጋጥመዋል። ለምሳሌ የገባ ወንዝ በዛ በኩል ነው የሚያልፈው። ከሳይቱ ክሊር የሚደረጉ ሶይል ገባ ወንዝ ላይ ነበረ ዳምፕ የሚደረገው ባለብን የናሽናሊቲ የውሃ እጥረት ሊፈጥር የሚችለውን እርሻ ላይ ያመ የሚችለውን የሰዎች የውሃ አጠቃቀም ላይ ሊያመጣ የሚችለውን የአካባቢው ኢኮሲስተም ላይ ሊያመጣ የሚችለውን ተጽዕኖ መገመት ቀላል ነው። ሌሎች ደግሞ ፕሮሚስ ከተደረገው የስራ እድል ፈጠራ ሰዎች እንኳን የተፈናቀሉት ሰዎች ስራ እንኳን እንዲያገኙ አልተደረጉ። ተክለ ብርሃን አምባ ነበር ዋና ስራውን ከሜቴክ ወስዶ ሰብግራን ታደርጎ ሲሰራ የነበረው። እና ከስራ አንጻር እንኳን ለሶስት ሺህ ምናምን ሰዎች ስራ ይፈጠራል ተብሎ ሁለት ነጥብ ሶስት ፐርሰንት የሆነ ሰው ብቻ ነው ከሶስት ሺ ሁለት ነጥብ ሶስት ፐርሰንቱ ብቻ ስራ አግኝቷል። ያውም በወር አራት መቶ ብር ለጥበቃ በወር አራት መቶ ብር እየተከፈላቸው ከጥበቃ ኃላፊዎች ሳይቀር ከሌላ ቦታ ነበር ሲመጡ የነበሩ የድንጋይ ከሰል ማምረቻውን ለተደራጁ ወጣቶች የመስጠቱ ውሳኔ ቅሬታን በጊዜያዊነት በመፍታት ረገድ የአጭር ጊዜ መፍትሄ ቢሆንም ዘላቂነቱ ግን አጠያያቂ ነው። አንደኛ እነዚህ ሰዎች ማቴሪያል የላቸውም፣ ወጣቶች እስኪ የላቸውም፣ እዛ ስራ ላይ ተሰማርተው አያውቁም እና አንድ የሰታቸው እንዴት አድርገው ራሱ ረቨኑ ጀነሬት ማድረግ እንደሚችሉ እኔ አላውቅ ማርኬት ራሱ እንዴት ያገኛሉ? በምን መልክ ነው የአሬንጅ የተደረገው ማርኬት አክሰሳቸውን ፕሮሞት ለማድረግ አይከ አዲስ ኦኬ የሆነ ሰዓት ላይ ሊፈልግ ይችላል። አንድ የተወሰነ ወር ላይ ያቀርቡ ይችላሉ። ከዛ በዛ ላይ ብዙ መሬት የሌላቸው ወጣቶች አሉ። ይሄ ነገር ደግሞ መሬት ገፍተው ገፍተው ሄደው ወደ ፎረስቱ ውስጥ ወደ ዋናው ቡናው ወዳለበት ውስጥ አይገቡም ወይ መሬት ፍለጋ ነገ ቲምበር አይወጣም ወይ ጣውላ ከሰል አካባቢው ምድረ በዳ እንዳይሆን እፈራለሁኝ። ማስታረቅ የሚቻልባቸው ነገሮች ነበሩ። በተለይ የኢንቫይሮንመንት ሰዎችን ሚኒስትር ኦፍ ኢንቫይሮንመንት ላይ ያሉትን፣ ሪጅናል ሌቭል ያሉትን፣ ዞና ላይ ያሉትን እነዚህም የኮንሰርቬሽን ኢንትረስቶች፣ የላይቭሊሁድ የወጣቱ ላይቭሊሁድ ኢንትረስቶች የገቢ እንዲሁም ደግሞ የኤክስትራክሽን ሪሶርስ ኤክስትራክሽን ኢንትረስቶች፣ የኮል ማይኒንጎችን ኢንትረስቶች ሶስት በጣም ከባድ ኢንትረስቶች ናቸው፣ ሊታረቁ የማይችሉ የሚመስሉ ነገር ግን ደግሞ መታረቅ የሚችሉ ኢንትረስቶች ናቸው። እና እነዚህን የሚመለከታቸውን አካላት ባለድርሻ አካላት ጠርቶ አወያይቶ እንዴት የምንሄድበት እንዴት ይህን ሪሶርስ ትራንስፈር እናደርግ እንዴት አድርገን አንዱ አንዱን ሳይጎዳ ወይም ደግሞ አንዱ አንዱን አንደርማይን ሳደርግ ሶስቱን ጎሎች እንዴት ቺ ብናደርግ ኢኮኖሚክ ኮንሰርቬሽን፣ ኢኮሎጂካል ኤንድ ላይቭሊሁድ እንትኖችን እንዴት እናደርግ የሚለውን ነገር መነጋገር አስፈላጊ ነው። ያ በቂ ውይይት ተደርጎበት የተካሄደ አይመስለኝም። አድማጮቻችን፣ የዛሬው የከኢኮኖሚው አለም መሰናዶ ጥናቋል። ጤና ይስጥልኝ።